የአልሸባብ ምክትል አዛዥ ሙክታር ሮቦው እጁን መስጠቱ የሶማሊያን መንግስት በእጅጉ ማስፈንደቁ እየተሰማ ነው። በጽንፈኛው ቡድን ታሪክ እጅግ ከፍተኛ ባለስልጣን ከድቶ ሲወጣ ሙክታር መጀመሪያ መሆኑ ነው። በሌላ በኩል ደግሞ የመንግስታቱ የምሕረትና የአፈንጋጮች መርሃ ግብር የተጣጣመ ስልት የሌለውና በምስቅልቅል የተሞላ ነው ሲሉ ተችዎች ይወቅሳሉ። የሶማሊያ የጸጥታ ባለስልጣን ግን መርሃ ግብሩ በተዋጣ ሁኔታ እየተከናወነ ያለ መሆኑን እየገለጹ ውጤቱ ውጤት እያስመዘገበ መሆኑንም ይናገራሉ። ሀሮን ማሩፍ ያጠናቀረው ዘገባለ ሰለሞን አባተ ያቀርበዋል። አምና ሐሙስ ሰኔ 2 2008 ዓ.ም ሂራን ክልል ውስጥ ሐልጋን ከተማ በሚገኘው የኢትዮጵያ ወታደራዊ መደብ ላይ አልሻባብ ከባድ የተባለ ጥቃት ከፈተ። የኢትዮጵያ ወታደሮች ግን ይዞታቸውን አጠንክረው ተከላከሉና በዘመተባቸው የአልሻባብ ጦር ላይ ከባድ ጉዳት አድርሰው በተኑት። ሞሐመድ ኢሬ በሚል ስም የሚጠራ አንድ የአልሻባብ ተዋጊ የነበረ የሀያ ዓመት ወጣት እርሱ የነበረበት ተዋጊ ክፍል አርባ አምስት ሰዎችን በዚያ ውጊያ ማጣቱን ተናግሯል። ምሌሼዲኡርክ ከባድ ውጊያ ነበር። ቁስለኞቻችንን እንኳ ማውጣት ባለመቻላችን እየጣልናቸው ነው ያመለጥ ነው። ፊልም ቀራጫችን ተገደለ። ከውጭ የመጡ ተዋጊዎችም ተገደሉ። ሁሉም ነፍሱን ለማትረፍ ሸሸ። ለመሐመድ ዴሬ ያ ትምህርት ነበር። ከቡድኑ ከድቶ ለመውጣት ቢወስንም መጀመሪያ ላይ አስቸጋሪ ሆኖበት ነበር። አዛዦቹ ይጠራጠሩት ጀመርና ፈቃድ ሲጠይቅ የሚያቀርባቸውን ምክንያቶች ሳይቀበሉለት ቀሩ። ከስምንት ወራት በኋላ ግን አዛዦቹ አንድ ሴሚናር ለመካፈል ሲሄዱ ጥሩ አጋጣሚ እንደተፈጠረለት ይናገራል። መሐመድ ዴሬ ለአዲሱ አዛዡ ልብስ፣ ሳሙናና ዘይት ለመግዛት ወደ አፍጎዬ መሄድ እንደሚፈልግ ነግሮ ተፈቀደለትና ሄደ። እዚያም ዘመዶቹ እጁን ይዘው ለመንግሥት ሰጡ። አሁን ሞቃዲሾ በሚገኘው ከአልሻባብ ከድተው የወጡ የቀድሞ ተዋጊዎች ማቋቋሚያ ማዕከል ውስጥ ከሌሎች ሰባ የአልሻባብ አፈንጋጮች ጋር ወደ ተረጋጋ ሕይወት ለመመለስ እየታተረ ይገኛል። የማቋቋሚያ ማዕከሉ ዳይሬክተር አብዲራሺድ ኢብራሂም መሐመድ ለባልደረባይ ሃሩን የሚሰሩትን አጫውተውታል። ማዕከሉ የሚሠራው እንዴት እንደሆነ መብቶቹን፣ የምግብ የስፖርት የሃይማኖታዊ ትምህርት፣ የጤና ምርመራ ሰዓቶቹን የሚያስረዳው አንድ የማኅበራዊ አገልግሎት ሠራተኛ ይመደብለታል ብለዋል መሐመድ። በደረሰ በሁለት ቀናት ውስጥ የመቋቋም እንቅስቃሴውን ይጀምራል። ከአልሻባብ አምልጠው የወጡት ወጣቶች የመጀመሪያና የሁለተኛ ደረጃ ትምህርት፣ ልብስ ስፌት፣ የተሽከርካሪ ጥገና፣ መንዳት፣ የጸጉር ሥራ የመሳሰሉ የሙያ ሥልጠናዎችን ያገኛሉ። የምህረትና የእጅ ሰጪዎቹ ማቋቋሚያ መርሃ ግብር የተቋቋመው የዛሬ ስምንት ዓመት ሲሆን በእነዚህ ዓመታት ውስጥ በሺዎች የሚቆጠሩ በሂደት ውስጥ የዘለቁ እጅ ሰጪዎች ተጠቃሚ ሆነዋል እያሉ የመንግሥቱ ባለሥልጣ ባለሥልጣናት ይሟገታሉ። የሞቃዲሾው ማዕከል ኃላፊ ግን በእርሳቸው ስር በሚተዳደረው ተቋም ውስጥ ያሉት የተመዘገቡ አፈንጋጮች 800 መሆናቸውን ተናግረዋል። ከሞቃዲሾ ውጭ ባሉ ቅርንጫፎች ባይዶዋ 60፣ በለድ ወይኒ 30፣ ሁዱር 70፣ ኪስማዮ 30 እንደሚገኙ ተገልጿል። ከእነዚህ ማዕከላት መርሃ ግብሩን አጠናቀው የወጡት አንድም ወደ ንግድ ሥራ ገብተዋል፣ አሊያም ትምህርት ቀጥለዋል፣ አሊያም ወደ የማኅበረሰቦቻቸው ተመልሰው ተቀላቅለዋል ይላሉ የሞቃዲሾው ማዕከል ዳይሬክተር ሙሐመድ። የማንቅያ ትምህርቶችን የሚሰጡ የሃይማኖት መምህራን አሉ። ስለ እስልምና ምንነትና ስለ ጽንፈኝነት ውይይቶችን ያካሂዳሉ። በመሠረቱ ወጣቶቹ ከአልሻባብ እየከዱ ወደ እኛ ሲመጡ ገብተውበት የነበረው ሁሉ የተሳሳተ እንደ ነበር ተገንዝበው በመሆኑ የሚመጡት ራሳቸውን ለማትረፍም ነው። እንዲያም ሆኖ ግን ሁሉም ተመላሾች ወይም አፈንግጠናል፣ አልሻባብን ክደናል የሚሉት ሁሉ የሚታመኑ አይደሉም። ሁሉም አይደሉም የሚለወጡት። ማዕከላቱ የሚሠሩት በአልሻባብ አፈንጋጮች ላይ የርዕዮተ ዓለም ለውጥ ለማሳደር እንዳልሆነ ኦማር መሐመድ አቡ አያን ይናገራል። ኦማር መሐመድ ቀደም ሲል የአልሸባብ አባል የነበረ በኋላም አፈንግጦ እጁን የሰጠና አሁን የሽብር ጉዳዮች ተንታኝ ነው። ከድተናል ከሚሉት አንዳንዶቹ አእምሯቸው ውስጥ አንዳች ድብቅ ተልእኮ ሐሳብ ሊኖር እንደሚችል ኦማር መሐመድ ይናገራል። ሕረደ ወሐዋይ ወፊህ ወፊህ ወደ እነዚህ ማዕከላት ለሚገቡ ለብዙዎች ሌሎች አድራጎቶቻቸውን ለመፈጸምም ዕድል ይከፈትላቸዋል። ለምሳሌ አጥፍቶ መጥፋት ለአንዳንዶች ደግሞ ስማቸውን የማጽጃ አጋጣሚም ነው። አቡ አያን ለዚህ አባባሉ የተጨበጠ ማስረጃ አለው። አብዲራህማን ሙሐመድ አብዱሌ የሚባል የአልሻባብ ተዋጊ ከዳኋልና የዛሬ አራት ዓመት እጁን ለመንግሥት ይሰጣል የኪስማዮ ባለሥልጣናት በጸጋ ተቀበሉትና ወዲያውም እምነታቸውን ቸሩት። የካቲት 11 2006 ዓ ም የጁባላንድ ክልል የደህንነት ጠቅላይ ቢሮ ኃላፊ ለነበሩት ኢሴ ካምቦኒ ጠባቂነት ተመደበ። አብዱሌ ካምቦኒን ተኩሶ ገደለና ተመልሶ ወደ አልሻባቡ ተቀላቀለ። እዚያ በቆየበት ጊዜ ሁሉ ከአልሻባብ ባለሥልጣናት ጋር ይገናኝ ነበር። ከሦስት ዓመት በኋላ ዘንድሮ አብዱሌ እንደገና ጥቃት አደረሰ። በሞቃዲሾ ዳያ ሆቴል ላይ ባለፈው ጥር 17 በተፈጸመው የአጥፍቶ ጠፊ ጥቃት ላይ ተሳትፎ 28 ሰው ገደለ። ማዕከሉ ብዙ አይነት ሰዎችን የሚያስተናግድ ነው ይላል የቀድሞው የአልሻባብ አባል የዛሬው ተንታኝ አቡ አያን። እነዚህ ወጣቶች የመጡበትን አካባቢና አጠቃላይ ሁኔታውን የሚያውቅ ስለ ጽንሰ ሐሳብና አስተሳሰብ የሚወያይ የሚከራከር የሃይማኖት ኮሚሽን ያስፈልጋል። ማዕከሉ ውስጥ ያገኙት አንድ የሶማሊያ ጦር መኮንን ወይም የደህንነት ሠራተኛ ሊለውጣቸው አይችልም። እንደ ሮቦ ዐይነት ሰው ያስፈልጋል። በማዕከሉ ውስጥ ያሉ የሃይማኖት መሪዎችም ቢሆኑ ስለ ሽብር ቡድኖችና ስለ አስተሳሰባቸው ብዙም የሚያውቁት የለም ይላል አቡ አያን። ሮቦው ከመንግሥቱ ጋር ለመሥራት ከተስማማ በአስተሳሰብ ጉዳይ ላይ ነው ሊያሰሩት የሚያስፈልገው። በወታደራዊ መስክ ብዙ ሊጠቅማቸው አይችልም። ለዚያ ጉዳይ የመንግሥቱ ሠራዊትና የውጭዎቹ ጦሮች ከሚያከናውኑት የበለጠ ሊያመጣ የሚችለው ነገር የለም። የሶማሊያ መንግስት፣ ከአልሻባብ አፈንግጠናል በሚሉ የቡድኑ ከፍተኛ መሪዎች ላይ የሚከተለው ፖሊሲም ወጥነት የጎደለውና የተሳሳተ ምልክት የሚሰጥ ነው ሲሉ የሚተቹም አሉ። ሙክታር ሮበው ከአልሻባብ ከድቶ መግባቱን ካሳወቀ በኋላ ስለ መጪ ጉዳዮች ድርድር ላይ መሆናቸውን ሮበውም መንግስቱም አስታውቀዋል። ይህ ጉዳይ ያለ አግባብ ከተያዘና ከተጨናገፈ ግን መዘዙ ክፉ ሊሆን እንደሚችል አብዲራሺድ አስጠንቅቀዋል።